ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የአረጋውያን ክብካቤ ሠራተኞች የኮሮና ቫይረስ ክትባትን የመከተብ ግዴታ ሊጣለባቸው ነው። ኢትዮጵያ ከአሜሪካ ጋር ያላት ግንኙነት እንዲሻክር ፍላጎት የሌላት መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር ገለጠ። የአውስትሬልያ ብሔራዊ እግር ኳስ ቡድን ሶኮሩስ ለዓለም ዋንጫ የማጣሪያ ግጥሚያ ኩዌትን አሸነፈ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬልያ ብሔራዊ ካቢኔ የኮሮና ቫይረስ ክትባቶችን መከተብ ለአረጋውያን ክብካቤ ተቋም ሰራተኞች በሙሉ ግዴታ እንዲሆን በሚለው ምክረ ሐሳብ ከመርህ አኳያ ተስማማ። ይህንን የገለጡት ጠቅላይ ሚኒስትር ስኮት ሞሪሰን ሲሆኑ፣ ይሁንና ካቢኔው ከመጨረሻ ውሳኔ ላይ የሚደርሰው በአውስትሬሊያ ዋና ሕክምና ኃላፊ የሚመራው የተጠባዮች ፓናል የውሳኔ ምክረ ሐሳብን ተከትሎ እንደሚሆነ አስታውቀዋል። በሌላም በኩል ከጁን 15 ጀምሮም የአረጋውያን ክብካቤ ተቋማት የክትባት ሪፖርቶችን የማቅረብ ግዴታ እንዳለባቸው የጤና ሚኒስትር ግሬግ ሃንት አስታውቀዋል። ይህ በእንዲህ እንዳለም ዕድሜያቸው ከ16 ዓመት በላይ የሆኑ ነባር ዜጎች የብሔራዊ ግብረ አካል ጉዳተኞች ኢንሹራንስ እቅድ ተጠቃሚዎችና ተከባካቢዎች ክትባቶችን ሊከተቡ እንደሚችሉ ተነግሯል። ዕድሜያቸው ከ40 እስከ 49 ያሉ ዜጎችም ፈጥነው ክትባቶችን እንዲያገኙ ይደረጋል። በሌላም በኩል የፌዴራል ጠቅላይ ሚኒስትር ግሬግ ሃንት ዛሬ ጁን አራት የኮሮና ቫይረስ ክትባቶችን አስመልክተው በሰጡት መግለጫ መቶ ሰላሳ ሦስት ሺህ አውስትራሊያውያን በትናንትና ሁለት መከተባቸውን ገልጠዋል አክለውም ሲያብራሩ የመጀመሪያ ዙር ክትባቶችን አሁን ከመላ አገሪቱ 20 ፐርሰንት ጎልማሶች ተከትበዋል። በመላው አውስትራሊያ ዕድሜያቸው ከሃምሳ በላይ ከሆኑት ውስጥ 37 ፐርሰንቱ የተከተቡ ሲሆን ከእነዚህም ውስጥ 40 ፐርሰንቱ የቪክቶሪያ ነዋሪ ናቸው። ዕድሜያቸው ከሰባ በላይ ከሆኑት የአውስትራሊያን ውስጥም 56 ፐርሰንቱ ተከትበዋል ብለዋል። ሆቴል ወሸባ ውስጥ ብቻ ታይቶ የነበረና ለመጀመሪያ ጊዜ ህንድ ውስጥ የተከሰተው በፍጥነት ተላላፊው ዴልታ ኮሮና ቫይረስ ምዕራብ ቪክቶሪያ ውስጥ ሁለት ሰዎች ላይ ተገኝቷል። ይሁንና የቪክቶሪያ የጤና መኮንን ፕሮፌሰር ብሬት ሳትን የህንዱ ዴልታ ቫይረስ መከሰት ሜልበርን ላይ ተጥሎ ያለውን የኮሮና ቫይረስ ገደብ ያራዝማል ማለት አይደለም ብለዋል። የፌዴራል ተቃዋሚ ቡድን የፌዴራል መንግስቱ የወሸባ ማዕከል ቪክቶሪያ ውስጥ እንዲገነባ መስማማቱን ደግፎ ይሁንና ያ ብቸኛው ማዕከል መሆን እንደሌለበት አሳስበዋል። የፌዴራል መንግስቱ ከቪክቶሪያ መንግስት ጋር አምስት መቶ አልጋዎች ያሉት የወሸባ ማዕከል ለመገንባት ከስምምነት ላይ መድረሱን አስታውቋል። ይህንኑ ማዕከል ለመገንባትም ሁለት መቶ ሚሊዮን ዶላር ሲያህል ወጪን የሚጠይቅ ሲሆን ግንባታው የሚካሄድበት ወፍራም በሰሜናዊ ሜልበርን በሚገኘው ሜክልሃም ወይም ጂሎንግ ጥግ ባለው አቫሎን አውሮፕላን ማረፊያ ጠገብ ሊሆን እንደሚችል ተገልጧል። የሌበር የአገር ውስጥ ጉዳዮች ቃል አቀባይ ክርስቲና ከኔሊ የወሸባ ማዕከላት በሁሉም ክፍለ ሀገራት ሊገነባ እንደሚያሻ ሲያሳስቡ ሁሉም ዋና ከተሞች የዓለም አቀፍ ጎብኚዎችን ተቀብለው የሆቴል ወሸባ ውስጥ ያቆዩቸዋል። ያም ለወረርሽኙ ተጋላጭ ያደርጋቸዋል። እናም አቶ ሞሪሰን ተቋሙን የምንሻው ቪክቶሪያ ውስጥ ብቻ ሳይሆን ተቋማቱን የምንሻቸው ለወረርሽኙ መከላከያ ተግባራት እንዲውሉ በመላው አገሪቱ ነው ብለዋል። ኢትዮጵያ ከአሜሪካ ጋር ያላት ግንኙነት እንሻክር ፍላጎት የሌላት መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር ገለጠ። ይህንኑ አስመልክቶ የሀገር ቤት ዘጋቢያችን በፈቃዱ አባይ እንደሚከተለው አጠናቅሮታል። የውጭ ጉዳይ ሚኒስትር ኢትዮጵያ ከአሜሪካ ጋር ያላት ግንኙነት እንዲሻክር ፍላጎት የላትም አለ። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ማሳለፍ ነውስ በዚህ ሳምንት ማክሰኞ ዕለት በሰጡት ሳምንታዊ መግለጫ ኢትዮጵያ ዲሞክራሲያዊ ምርጫ ለማካሄድ በተዘጋጀችበትና የተሻለ የተሻል አካሄድን የተከተለች ባለችበት ወቅት ቪዛ ክልከላ አስፈላጊ ነው ብለን አናምንም ብለዋል። የሰብአዊ ድጋፍ ሁኔታ ጉዳይ የኢትዮጵያ ትኩረትና ፍላጎት ያሉት፣ አምባሳደር ዲና አንድ መቶ ሀያ አመታትን የተሻገረው ግንኙነት ያላቸው ሀገራት ግንኙነቱን የማይመጠን አካሄድ ሊጤን እንደሚገባም አንስተዋል። ኢትዮጵያ ፊቷን ወደ ቻይናና ሩሲያ እያዞረች ነው በሚል የሚነሱ ሀሳብ የተሳሳተ መሆኑንና ከማንኛውም ሀገር ጋር ያላትን ግንኙነት የማጠናከር ቁርጠኝነት እንጂ ምርጫ ውስጥ የምትገባበት አካሄድ እንደሌላትም አስረድተዋል። አያይዞም ሌላ ሀገር ውስጥ እስከፈለገና ብሔራዊ ጥቅምና ሰላማችን እስካልተነካ ድረስ ከማንኛውም ሀገራት ጋር ያለው ግንኙነት የማጠናከር ፍላጎትም አለን ብሏል። ሌ ሚስ ሚስሪዶ በፍቃዱ አባይ ከአዲስ አበባ ኤኮግራህ ምክር ቤት አባል ክሪስ ሚስ ተቀናቃኛቸው ማይክል ዳሊ ራሳቸውን ከውድድሩ በማግለላቸው በሙሉ ድምፅ የሌበር ኒውሳውዝ ዊልስ ተቃዋሚ ቡድን መሪ ሆነው ተመርጠዋል። የማሩብራ የምክር ቤት ወንበርን የሚወክሉት አቶ ዳሊ የተቃዋሚ ቡድን መሪ ሆነው ለመወዳደር የሚያስፈልጓቸውን አስራ አምስት ፊርማዎች ያሰባሰቡ ቢሆንም ለፓርቲያቸው አንድነት ሲሉ ራሳቸውን ከተወዳዳሪነት ማግለላቸውን ዛሬ ጁን አራት ማልዳ ላይ በሰጡት መግለጫ ገልጠዋል። ከዐሥራ ሁለት ዓመታት ረጅም ጠቅላይ ሚኒስትርነት በኋላ በተቀናቃኞቻቸው የቅንጅት ፓርቲዎች ተገፍተው እንዲወርዱ ግድ የተሰኙት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔተንያሁ አዲሱን ሥልጣን የተረከበውን ቅንጅት አደገኛ የግራ ክንፍ ቡድን ሲሉ ተናድፈዋል። የመሃል አቋም ያለው የሽአቲድ ፓርቲ መሪ ያሂር ሎፔድ ትናንት ጁን 3 ከስምንት ፓርቲዎች የተውጣጣ አንድ ቅንጅት ማቆም ችለዋል። በቅንጅቱ ውል መሠረትም ናፍታሊ ቤኔትስ ለሁለት ዓመታት በጠቅላይ ሚኒስትርነት ካገለገሉ በኋላ የጠቅላይ ሚኒስትርነቱን መንበረ ስልጣን ለሎፔድ ያስረክባሉ። አዲሱ መንግሥት ሥራውን ከመጀመሩ በፊት በፓርላማ ይሁንታ ማግኘትን ይጠበቅበታል። የአውስትሬልያ ብሔራዊ እግር ኳስ ቡድን ሶኮሩስ አሰልጣኝ ግራሃም አርኖል የመሐል አጥቂውን አይዲን ሮስቲች የአውስትሬልያ የወደፊት ኮከብ ብለው አሞካሽተዋል። አርኖልድ በኩዌት ላይ የፍጹም ቅጣት ምት ግብ ያስቆጠረውን የ24 ዓመቱን ሮስቲችን ያሞካሹት አውስትራሊያ ለዓለም ዋንጫ ማጣሪያ ኩዌትን ሦስት ለባዶ በሆነ ውጤት እንድትረታ የላቀ አስተዋጽኦ ባበርከቱን ተከትሎ ነው። ተጨማሪ ሁለቱን ግቦች ያስቆጠሩት ማቲው ሌኪና ጃክሰን አርቫን ናቸው። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትሬሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 76 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 33 ኢትዮጵያ ብር ከ23 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 8፣ ከፍተኛ 21 አድላይድ ብራ ይሆናል። ዝቅተኛ ሰባት ከፍተኛ 18። ሜልበርን ረፋዱ ላይ ሊያካፋ ይችላል። ዝቅተኛ አራት ከፍተኛ 14። ሆባርት ብራ ይሆናል። ዝቅተኛ 5 ከፍተኛ 16። ካምብራ ማልዳ ላይ ውርጫማ ሆኖ ረፋዱ ላይ ፀሐያማ ይሆናል። ዝቅተኛ መቀነስ ሶስት ከፍተኛ 11። ሲድኒ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 10 ከፍተኛ 18 ብሪስበን ፀሐያማ ሆኖ ይውላል። ዝቅተኛ 11 ከፍተኛ 22። ዳርዊን ወበቁ መጠነኛና ፀሐያማ ሆኖ ይውላል። ዝቅተኛ 21 ከፍተኛ 31። አዲስ አበባ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 11 ከፍተኛ 26። ዜናውን ከማጠቃላያችን በፊት ርዕሰ ዜናዎቹን ደግመን እናሰማልን። የአረጋውያን ክብካቤ ሰራተኞች የኮሮና ቫይረስ ክትባትን የመከተብ ግዴታ ሊጣልባቸው ነው። ኢትዮጵያ ከአሜሪካ ጋር ያላት ግንኙነት እንዲሻክር ፍላጎት የሌላት መሆኑን የኢትዮጵያ ውጭ ጉዳይ ሚኒስቴር ገለጠ። የአውስትሬልያ ብሔራዊ እግር ኳስ ቡድን ሶከሩስ ለዓለም ዋንጫ የማጣሪያ ግጥሚያው ኩዌትን አሸነፈ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።